ዩናይትድ ስቴትስ በያዝነው የሚያዝያ ወር መገባደጃ 200 ሚሊዮን አሜሪካውያንን ለማስከተብ ያስቀመጠችውን ግብ ለማሳካት ተቃርባለች። የፕሬዚዳንት ባይደን አስተዳደርም በመላው ዓለም ያለውን የኮቪድ-19 ወረርሽኝ ለመከላከል ሌሎች አገሮችን የሚያግዝ አስተባባሪ በመሰየም ተጨማሪ እርምጃዎችን እየወሰዱ ነው። የዋይት ሃውስ ዘጋቢ ፓቲ ዩዳስኳራ ተከታያው ልካለች። ደረጀ ደስታ ያቀርበዋል። በዚህ ወር እንደ አውሮፓ አቆጣጠር ሚያዚያ 19 በዩናይትድ ስቴትስ ውስጥ የሚገኙ አዋቂዎች በሙሉ ክትባቱን መውሰድ እንደሚችሉ ፕሬዚደንት ጆ ባይደን አስታውቀዋል። ይህ ቀደም ሲል ከተቀመጠው የግንቦት አንድ ቀነ ገደብ በሁለት ሳምንት አስቀድሞ የመጣ ነው። አሁን ስላለው የክትባት ሁኔታ ፕሬዚደንት ባይደን ይህን ብለዋል። We're now administering an average of three million shots per day. <laughs> ከ62 ሚሊዮን በላይ ለሚሆኑ ሰዎች 152 ሚሊዮን ክትባቶችን በመስጠት የመጀመሪያዎቹ ክትባቶቹን ለማግኘት ሲባል ከሌሎች አገር ከመጣው ግፊት የተነሳ ፕሬዚደንት ባይደን በዚህ ሳምንት መጀመሪያ ላይ ዓለም አቀፉን የኮቪድ-19ን ለመመከት የሚደረገውን ስራ እንዲያቀናጁ ጌል ስሚዝን ሾመዋል። ስሚዝ የዓለም አቀፍ የጤና ኤክስፐርት ሲሆኑ በትርፍነት የተመረቱ ክትባቶች ለሌላው ዓለም እንዲላኩ የሚሟገቱ ናቸው። እሳቸውም ስለዚሁ ሲናገሩ እንዲህ ይላሉ የአሜሪካ አመራር በጣም ተፈላጊ ነው። ይህንንም እንደምናሟላ በጣም እርግጠኛ ነኝ። አነስተኛና መካከለኛ ገቢ ያላቸው አገሮች ቻይና ስሪት የሆኑ ክትባቶችንና ከተባበሩት መንግስታት የጋራ ክትባት መርሃ ግብር ውስጥ ካለው ኮቫክስ የመጡ ክትባቶችን እየወሰዱ ነው። ባለሙያዎች ደግሞ ዩናይትድ ስቴትስ ትርፍ የሆኑ ክትባቶችን ከመላክም ያለፈ ስራ መስራት እንደምትችል ይናገራሉ። በዓለም አቀፉ ስትራቴጂና ጥናቶች የጤና ፖሊሲ ማዕከል ዲሬክተር የሆኑት ጄ ስቲፈን ሞሪሰን እንዲህ ይላሉ። የክትባቱ ምርት በታቀደው መሰረት እንዲጨምር ይረዳሉ። በዓለም አቀፍ ደረጃም አሁን ያለውን ተጠያቂነት በጎደለው መንገድ በድብቅና በቀውስ የተሞላውን የክትባቱን ስርጭት አስመልክቶ ግልጽነት እንዲኖረው ያደርጋል። ባለፈው ማክሰኞ ፕሬዚደንት ባይደን ቨርጂኒያ ግዛት በሚገኘው ቻፕል ውስጥ የሚገኘውን የክትባት መስጫ ጎብኝተዋል። አስተዳደራቸው ክትባቱን ለመውሰድ የሚያቅማሙትን ለማግባባት ከእምነትና ማህበረሰባዊ ተቋማት ጋር የተጣመረ ህብረት መስርቷል። የሕዝብ አስተያየት መቀበያ ድምፅ እንዳረጋገጠው ክትባቱን ላለመውሰድ የሚያቅማሙት ወደ ሀያ ከመቶ ይደርሳሉ። የጤና መመሪያውን የሚጥሱ አሜሪካውያን የጨመሩ መሆኑ የተነገረ ሲሆን በዚህ ሳምንት በተጀመረው የኮሌጅ ቅርጫት ኳስ ጨዋታዎች ብዙዎቹ ተገኝተዋል። ከቬንደርቪልት ዩኒቨርሲቲ የህክምና ክፍለ ትምህርት ዊሊያም ሻፍነር እንዲህ ይላሉ። We have over 60,000 new cases occurring በየቀኑ በቫይረሱ የተያዙ ከ ስልሳ ሺህ በላይ አዳዲስ ሰዎች እየተመዘገቡ ነው። አዋቂ ወጣቶችም ዋነኞቹ የቫይረሱ አስተላላፊዎች ሆነዋል። ወደ ስፖርት ማዘውተሪያዎች ይሄዳሉ። ወደ ምግብ ቤቶችና መጠጥ ቤቶችም እየሄዱ ነው። ዋይት ሃውስ እንደሚለው ዩናይትድ ስቴትስ ውስጥ አርባ ከመቶ የሚሆኑ አዋቂዎች ክትባቱን ቢያንስ አንደኛውን ዙር ክትባት ወስደዋል። ሀያ ከመቶ የሚሆኑ ዜጎችም ሙሉ ለሙሉ ተከትበዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።